የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 11 2015 ዓ ም ዝግጅታችን ጀመረ። በኢትዮጵያ የመጀመሪያው የግል ቴሌኮም የሆነው ኢትዮ ሳፋሪኮም በሚሊዮኖች ለሚቆጠሩ ኢትዮጵያውያን አገልግሎት እየሰጠ ነው። መሰረታዊነት አማራጭ ማቅረብ ነው። የተሻለ ተወዳዳሪ የሆነ በዓለም አቀፍ ደረጃ ተወዳዳሪ የሆነ የቴሌኮም አገልግሎት ለኢትዮጵያውያን፣ ሁሉም አካባቢ ላሉ ኢትዮጵያውያን ማቅረብ ነው አንደኛው ነገር። የኢትዮ ሳፋሪኮም የህዝብ ግንኙነት ኃላፊ የሆኑትን ወይዘሮ ተወዳጅ አሰፋን ነው የሰማችሁት። ተቋሙ በኢትዮጵያ አገልግሎት መስጠት ከጀመረበት ጊዜ አንስቶ የሰራቸውን ስራዎችና ተገልጋዮች ያላቸውን አስተያየት በምሽቱ መሰናዷችን እንዳስሳለን። ti አሁን ደግሞ የሰማችሁት ትውልደ ኢትዮጵያዊ ጣሊያናዊቷ አርቲስት ሊሊያና መሌ ከምትጫወተው የጣሊያን ጃዝ ሙዚቃ የተቀነጨበውን ነው። በጃዝ ሙዚቃዋና በተለይ በትወናዋ በጣሊያን ታዋቂ ተዋናይ የሆነችው ሊሊያና የምሽቱ እንግዳችን ናት። ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጮች በሁለት ሳምንት አንዴ ያዘጋጀን ወደ እናንተ የምናደርሰው የዕለተ እሁድ ሰኔ 11 2015 ዓ ምት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን ንጉሱ ታምሬም በቅንብሩ አብሮን ይቆያል። እስከ ምሽቱ አራት ሰዓት አብረናችሁ እንሆናለን። እናንተም ከኛ ጋር አሁኑ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከእሁድ ምሽት ዜና ጋር እንግዶ ወልዴ ነኝ። በሱዳን ተፋላሚ ኃይሎች ከእሁድ ማለዳ ጀምሮ ለሰባ ሁለት ሰዓታት የሚቆይ ስምምነት ለማድረግ ተስማምተዋል። እጅግ አስፈላጊ የሆነውን ሰብአዊ እርዳታ ለነዋሪዎች ለማድረስ ያስችላል ተብሏል። የሳዑዲ አረቢያ መንግስትና ዩናይትድ ስቴትስ የሁለቱ ተፋላሚ ወገኖች በመላው ሱዳን ተግባራዊ የሚሆንና ለሰባ ሁለት ሰዓታት የሚቆይ ተኩስ አቁም ለማድረግ መስማማታቸውን እናስታውቃለን ይላል የሳዑዲ የውጭ ጉዳይ ሚኒስትር ያወጣው መግለጫ። አሜሪካና ሳዑዲ አረቢያ ላለፉት ጥቂት ሳምንታት ሁለቱን ተፋላሚ ወገኖች ጀዳ ላይ ሲያወያዩ ሰንብተዋል። ከስምምነቱ ተግባራዊነት በፊት በዋዜማው ቅዳሜ በካርቱም እና ኦምዱርማን ከፍተኛ የሆነ የአየር ድብደባና ውጊያ እንደነበር ነዋሪዎች ለኤኤፍፒ ዜና ወኪል ተናግረዋል። ሚያዝያ ሰባት ቀን የጀመረውና ከሁለት ወራት በላይ የቆየው ግጭት ከ2000 ሰዎች በላይ ህይወት ሲቀጥፍ ከ528000 በላይ የሚሆኑትን ወደ ጎረቤት ሀገራት እንዲሸሹ አድርጓል። ከሁለት ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። በሰራዊቱ መሪ አብደልፈታህ አልቡራንና የቀድሞ የአልቡራን ምክትል በሆኑት በፈጥኖ ደራሽ ኃይሉ መሪ ሞሐመድ ሀምዳን ደጋሎ መካከል የነበረው ፖለቲካዊ ፍጥጫ ወደ ጦር መማዘዝ ተሸጋግሮ በተለይም የሱዳን መዲና ካርቱምና በአካባቢ ያሉ ከተሞች ወደ ጦር አውድማነት ተቀይረዋል። ከዚህ በፊት ይደረጋሉ የተባሉ በርካታ የሰላም ስምምነቶች በሙሉ ከሽፈዋል። ማሊያውያን ዛሬ በስልጣን ላይ ባለው ሁንታ በረቀቀው ህገ መንግስት ላይ ድምፃቸውን ሲሰጡ ውለዋል። ሁንታው የረቂቅ ህገ መንግስት ላይ ድምፅ እንዲሰጥ ማድረጉ የወታደራዊ መሪውን በምርጫ የመወዳደር ፍላጎት ያሳያል ሲሉ ተንታኞች በመናገር ላይ ናቸው። በማሊ የኢኮኖሚና ፖለቲካ ቀውስ እንዲሁም የጂሃዲስቶች ጥቃት ለአመታት መቀጠሉን ተከትሎ ከሶስት ዓመታት በፊት ወታደራዊ ሁንታ ስልጣኑን ይዟል። የሁንታው መሪ ኮሎኔል አስሚ ጎይታ በመጪው ዓመት ሀገሪቱን ወደ ሲቪል አስተዳደር ለማሸጋገር ቃል ገብተዋል። 8.4 ሚሊዮን ማላዊያን በረቂቅ ህገ መንግስቱ ላይ ድምፅ ለመስጠት መብት አላቸው ተብሏል። ኮሎኔል አሲማ ጎይታ በባማኮ በቅድሚያ ድምፅ ከሰጡት አንዱ ሲሆኑ በመዲናዋ በርካቶች ወደ ምርጫ ጣቢያ ሲያምሩ መታየታቸውን የኤኤፍፒ ዘገባ አመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቻይና ጉብኝት ለማድረግ ዛሬ ማለዳ ቤጂንግ ገብተዋል። ከአምስት ዓመታት ወዲህ ቻይናን የጎበኙ ከፍተኛ የአሜሪካ ዲፕሎማት ናቸው። ብሊንከን ከቻይናው አቻቸው ኪንግ ጋንግ ጋር ተገናኝተው ለአምስት ሰዓት ተኩል የቆየ ውይይት አድርገዋል። ውይይቱ በራት ሥነ ሥርዓቱም ላይ እንደቀጠለ ታውቋል። ብሊንከን በተጨማሪም ከቻይና ከፍተኛ ዲፕሎማት ዋንግ ዩ ጋር እንደሚገናኙ ይጠበቃል። እንዲሁም ከቻይናው መሪ ፕሬዚደንት ሺጂንፒንግ ጋር ሊገናኙ ይችላልም ተብሏል። ብሊንከን ቻይናን ለመጎብኘት እቅድ ይዘው የነበረው ባለፈው የካቲት ሲሆን አንድ የቻይና ሰላይ ፊኛ በአሜሪካ ሰማይ ላይ ሲበር በመገኘቱ ጉብኝታቸውን ለሌላ ጊዜ ለማስተላለፍ ወስነዋል። በሰብአዊ መብት በታይዋን ጉዳይ፣ በቴክኖሎጂ እና ሌሎች ጸጥታ ጉዳዮች ላይ በሁለቱ ወገኖች መካከል ያለው ልዩነት ሰፊ በመሆኑ በዚህ ጉብኝት ብዙ የሚጠበቅ ነገር እንደማይኖር ተንታኞች በመናገር ላይ ናቸው። የአሜሪካ ባለሥልጣናት እጅግ አሳሳቢ የሚሏቸው ጉዳዮችን በተመለከተ ለቻይና ባለሥልጣናት በግልጽ እንደሚናውግሯቸው ብሊንከን ወደ ቻይና ከማቅናታቸው ቀደም ብሎ ባለፈው አርብ ተናግረው ነበር። ይህ በእንዲህ እንዳለ የህንዱ ጠቅላይ ሚኒስትር በመጪው ሐሙስ አሜሪካንን እንደሚጎበኙ ይጠበቃል። በሁለቱ ሀገራት መካከል በብዙ ጉዳዮች ላይ ልዩነት ቢኖርም የቻይና በዓለም መድረክ ላይ እያየለች መምጣት ግንኙነታቸውን እንዲያሳልጡ ግፊት አድርገዋል ተብሏል። ለሶስት ዓመታት የዘለቀውና በህንድና በቻይና መካከል በኢንዶ ፓሲፊክ ላይ ያለው ወታደራዊ ፍጥጫ ህንድ የአሜሪካንን እርዳታ እንድትሻ ሳያደርግ እንዳልቀረ ይገመታል። በመጨረሻም ከዘጠኝ ዓመታት በፊት በእስላማዊ ስቴት አሸባሪዎች ከመኖሪያቸው ተፈናቅለው የነበሩ ያዚዲ በመባል የሚታወቁት የኢራቅ ዳጣን ማኅበረሰብ አባላት ወደ ትውልድ ቦታቸው በመመለስ ላይ ናቸው። የቪኦኤው ካዋ ኦመር ከኢራቅ ከላከው ዘገባ መረዳት እንደተቻለው መንግሥት መኖሪያ እንደሚገነባላቸው ቃል ተገብቶላቸዋል። ዓለም አቀፉ የስደት ድርጅት አይኦኤም እርዳታ በማድረግ ላይ እንደሆነም ታውቋል። መገለልና በደል ይደርስባቸው የነበሩትና የኩርዲሽ ቋንቋ ተናጋሪ የሆኑት የያዚዲ ማህበረሰብ አባላት እንደሚናገሩት ለመመለስ መወሰናቸውን በመመልከት መንግሥትና ዓለም አቀፍ እርዳታ ለጋሾች ድጋፍ እንደሚያደርጉላቸው ተስፋቸውን ተናግረዋል። በእንደ አውሮፓን አቆጣጠር 2014 የኢስላሚክ ስቴት ሽብር ቡድን ከተማቸውን ሲያጠቃ መኖሪያቸውን ለቀው ለመሄድ ተገደው ነበር። የሽብር ቡድኑ በአሁኑ ወቅት የሚቆጣጠረው ቦታ ባይኖርም በሲቪሎችና በጸጥታ ኃይሎች ላይ አልፎ አልፎ ጥቃት በመሰንዘር ላይ ነው። በሺህ የሚቆጠሩ የዚዲ ማህበረሰብ አባላት አሁንም ኩርዲስታን ተብሎ በሚጠራው ክልል በመጠለያ መንደሮች ውስጥ እንደሚኖሩ ታውቋል። ለምሽቱ ያስኩስ ዜና በዚህ ተፈጽመዋል። ዜናውን ያቀረብኩላችሁ እንግዲህ ወልዴ ነኝ። ከቀሪ ዝግጅቶቻችን ጋር አብራችሁን አምሽው። መልካም ምሽት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 11 2015 ዓ ም መስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ሬ ሳምንቱ እንዴት አለፈ? ሳምንቱ ሸጋ ነበር። ያው የእኛ ስራ እንደምታውቂው በኢትዮጵያም በተለያዩ የዓለም ክፍሎችም ያሉ ክንዋኔዎችን ዕለታዊ ዘገባዎችን እያጠናከሩ ለአድማጮቻችን ማድረስ ነው። እና ትንሽ አድካሚ ነበረ። ልክ ነው። ግን እንደው እስኪ ዝግጅታችንን በጥሩ መንፈስ እንድንጀምር በዚህ ሳምንት ካስተላለፍናቸው ዘገባዎች ደስ ያለ ወይም የሚያበረታታ የምትለው የትኛውን ነው? ሀብታሙ ሲዩም እዚህ የአሜሪካን ቨርጂኒያ ግዛት በሚገኘው ሜዳ የኢትዮጵያ ምግብ ቤት ተገኝቶ በትምህርት ለተቡና ለሰሉ ትውልድ ኢትዮጵያውያንን የተደረገውን የማበረታታትና አነቃቂ መሰናዶ የዘገበበት ከአስደሰቱኝ ዘገባዎች አንዱ ነው። እኔም ያንተን ሀሳብ እጋራለሁ። እንደውም ዝግጅቱ እዚህ አሜሪካን ሀገር በርካታ ጫናዎችን ተቋቁሞ ለቁም ነገር የበቁ ትውልደ ኢትዮጵያውያንን ለማበረታታት የተዘጋጀ ነው። በተለያየ የትምህርት ዘርፍ የተመረቁት ተማሪዎችም እጅግ የሚያኮሩና ተስፋ የሚያጭሩ ናቸው። እንግዲህ እኛም በዚሁ አጋጣሚ ለዚህ ስኬታችሁ እንኳን ደስ አላችሁ እንላቸዋለን። እነሱ ብቻ ሳይሆኑ አሁን ያለንበት እዚህ አሜሪካን ሀገር በርካታ ተማሪዎች ከተለያዩ የትምህርት ተቋማት የሚመረቁበት በመሆኑ በተለያዩ የዓለም ክፍሎች ላሉ ተመራቂ ተማሪዎችና ቤተሰቦቻቸው እንኳን ደስ አላችሁ እንላለን። ለምን አንድ ሙዚቃ እንጋብዛቸውም? ታዲያ ሊሊ በሚገባ እንግዲህ የመጀመሪያ የሙዚቃ ምርጫችን የአብነት አጎናፍር ድሬ ሀረር እያለ የሚጫወተው ሞቅ ያለ ዜማ ነው። ለተመራቂ ተማሪዎችም በዛው አብረን እንጋብዛቸዋለን። መስታወት መሰናዷችን ይቀጥላል። ሀረር፣ ሀረር፣ ሀረር ሰዋ የሚደረብ የሰው ሸማ ቢያጣም ቢያገኝ ድምፁ አይሰማ እያለ ነው አብነት የተጫወተው። ሁላችሁም ዘና እንዳላችሁ እናምናለን። በዚሁ ወደ መጀመሪያው የመስታወት መሰናዷችን ነው የምናልፈው። ግዙፉ የኬንያው ሳፋሪኮም ቴሌኮም ኩባንያ በኢትዮጵያ ግዙፉ የኬንያው የቴሌኮም ኩባንያ ሳፋሪኮም ከአስር ወራት በፊት በኢትዮጵያ አገልግሎት መስጠት የጀመረ የመጀመሪያው የግል ኩባንያ ነው። በምስራቅ ኢትዮጵያ ድሬዳዋ ከተማ የሙከራ አገልግሎቱን የጀመረው ሳፋሪኮም አሁን በቀጥታና በተዘዋዋሪ ከአምስት ሺህ በላይ ለሚሆኑ ሰዎች የስራ እድል መፍጠሩን ጠቅሶ እንደ አውሮፓን አቆጣጠር ጥቅምት ሁለት ሺህ ሀያ ሁለት ዓመተ ምህረት ሶስት ሚሊዮን ደንበኞች ማፍራቱን አስታውቋል። ልክ ነው ሊሊ ታዲያ ይህ ግዙፍ የኬንያ ተቋም ለረጅም ጊዜ በብቸኝነት አገልግሎት ሲሰጥ ከቆየው ከኢትዮጵያው ቴሌኮም ምን የተለየ አገልግሎት እየሰጠ ይሆን የሚለውን ጥያቄ ለተጠቃሚዎችና ለተቋሙ አቅርቤ አስተያየታቸውን አሰባስቤያለሁ ስለዚህ በዚሁ ከድርጅቱ የህዝብ ግንኙነት ኃላፊ ወይዘሮ ተወዳጅ አሰፋና ተጠቃሚዎች አነጋግረህ ወደ አሰናድሀው ዘገባ እንለፍ? የኬንያው የቴሌኮም ኩባንያ ሳፋሪኮም ኢትዮጵያ ውስጥ ስራ ለመጀመር ባወጣው ወጪ የተነሳ በዚህ አመት እስከ መጋቢት ወር የነበረው ገቢ በአምስት እጅ መቀነሱን በወቅቱ ድርጅቱ ባወጣው መግለጫ አስታውቆ ነበር። በኢትዮጵያ የሚገኙት የሳፋሪኮም ኃላፊዎች፣ እንዲህ ያሉት መግለጫዎች በቀጥታ የሚመለከቱት የኬንያውን እንጂ የኢትዮጵያን አለመሆኑን ጠቆም አድርገዋል። ሆኖም ሳፋሪኮም እስካሁን ያለፈበትን ሂደት እና አሁን እየሰጠ ያለውን አገልግሎት በተመለከተ ላቀረብንላቸው ጥያቄ ማብራሪያ ሰጥተውናል። የኩባንያው የኢትዮጵያ ህዝብ ግንኙነት ኃላፊ ኃላፊ ወይዘሮ ተወዳጅ እሸቱ ድርጅቱ ስራ የጀመረበትን አጠቃላይ ሂደት እና በሂደቱም ያስመዘገባቸውን ውጤቶች ሲያስረዱ፣ ሳፋሪኮም ኢትዮጵያ በኢትዮጵያ ሳፋሪኮም ቢዝነሱን ከጀመረ ከጁላይ 2021 ጀምሮ ነው። ሁለተኛው የዩኒፋይድ ቴሌኮሙኒኬሽንስ ሬታይል ላይሰንስ ወይም ደግሞ የመጀመሪያው የግል ቴሌኮም ኦፕሬተር ሆኖ ስራ ከጀመረ ጁላይ 2021 ጀምሮ አውሮፓውያን አቆጣጠር፣ ከዛን ጊዜ ጀምሮ እንግዲህ ደንበኞችን ማስተናገድ እስከጀመርንበት ጊዜ ድረስ ባሉት ጊዜያት ማለትም ከእስከ ኦክቶበር 2022 ድረስ ባለው ጊዜ ፋውንዴሽን ቢዝነሱ ወይም ደግሞ የቴሌኮም ሰርቪሱን ለመስጠት መሰረት የሚሆኑ ነገሮችን እየሰራን የቆየ ነው። ያ ማለት መሰረተ ልማት ግንባታም ዝርጋታም፣ እንዲሁም ደግሞ ደንበኞቻችንን ለማስተናገድ የምንችልባቸውን የመሸጫ ቦታዎች፣ የዳታ ሴንተር ግንባታ እነዚህነት ላይ አተኮረን እየሰራን ነበር። ኦክቶበር ሁለት ሺህ ሀያ ሁለት ጀምሮ ከስተመሮች ወይም ደንበኞችን ማስተናገድ ጀምረናል። እንግዲህ እስከ ባለፈው ወር ድረስ ሶስት ሚሊዮን የሳፋሪኮም ከስተመሮች በመላው ኢትዮጵያ ይገኛሉ። ኔትወርካችን ስራ መረባቸው ከተሞች ማለት ነው። እስካሁን በነበረው የዳ ሂደታችን ውስጥ አንድ ወደ አንድ ሺህ የሚጠጉ የስራ ኃይል ውስጥ የተቀላቀሉ ሰዎች አሉን። ይሄ ማለት በተለያዩ ዲፓርትመንት ላይ የሚሰሩ ኢትዮጵያውያን እና ከተለያዩ ሀገር ደግሞ የመጡ ልምዳቸውን ሼር የሚያደርጉ የተለያዩ ሰራተኞች አሉን። ከነዚህ አንድ ሺህ አካባቢ የሚሆኑት የኛ የራሳችን የሳፋሪኮም ተቀጣሪ ሰራተኞች ሲሆኑ ከዛ በተጨማሪ ደግሞ አምስት ሺህ የሆኑ በተዘዋዋሪ በሳፋሪኮም ኢትዮጵያ ምክንያት ስራ ይዘው የሚሰሩ ኢትዮጵያውያን አሉ ማለት ነው። እንዲሁም ከአንድ ሺህ አምስት መቶ በላይ ከኢትዮጵያውያን ቢዝነሶች ጋር አብረን እንሰራለን። ያ ማለት በተለያየ ሰፕላይ ቼን ላይ አቅርቦት የሚያቀርቡ እኛ የተለያየ አገልግሎት የሚያቀርቡ ኢትዮጵያውያን ድርጅቶች ናቸው። ስለዚህ ከስራ እድል ፈጠራ አንጻርም ተጨማሪ አስተዋጽኦ እያደረገ ሳፋሪኮም በኢትዮጵያ እንግዲህም ስራ ስትጀምሩ ምን ምን ዋና ተግዳሮቶች አጋጥመውታል? በስራችሁ ሂደት ከገጠሟቸው ችግሮች ውስጥ ዋና ዋናዎች የምትሏቸው ምንድን ናቸው? ችግሮች ለማለት ትንሽ ይከብዳል። ግን ጠቅላላ ባለ ሁኔታ የነበረውን ጉዞ ለመጥቀስ ያክል የመጀመሪያው ነገር ሁሉም ነገር ሳፋሪኮም ኢትዮጵያ የሚጀምራቸው ወይም የሚሰራቸው ነገሮች አዲስ ናቸው። ምክንያቱም እንደምናውቀው እስካሁን ድረስ በሀገራችን የረጅም ጊዜ የአንድ ቴሌኮም ካምፓኒ ወይም ድርጅት የቆየበት ነው። ስለዚህ ሁለት ሲሆን አስተዳደራዊ ነገሮች ምን ይመስላሉ? ጤናማ የውድድር ስሜት እንዲኖር ለማድረግ ምን መደረግ አለበት? በዚህ ደረጃ ደግሞ በምንሰራበት ደረጃ ወይም ኢምፖርት የምናረጋቸውን ቁሳቁሶች ለማስገባት ከዚህ በፊት ያልተሞከሩ ነገሮች፣ አዲስ ነገሮች፣ ሁሉ ነገር አዲስ በመሆኑ ምክንያት እነዚህ ነገሮች እንደ ተግዳሮት ማለት አልፈልግም፣ ግን የስራው አንድ አካል ሆነው ቆይተዋል። ይሄ ማለት ኢምፖርቴሽን ላይ ወይም እቃዎች በምናስገባበት ጊዜ፣ በስራ በምንጀምርበት ወቅት ስልሳ ቀን የሚፈጁ ኢምፖርቴሽን ፕሮሰሶች ነበሩ፣ ከሂደት አንጻር ማለት ነው። እነዛ ነገሮች ወደ አሁን ወደ አስራ ስድስት ቀናት ወርደዋል። እነዚህም ከሚመለከታቸው የመንግስት መስሪያ ቤቶች ኃላፊዎች ጋር በጋራ በመሆን ደግሞ ፕሮሰሱንም በማስረዳት በምን መልኩ ልናሳጥረው እንችላለን፣ ከኛ የሚጠበቀው ምንድን ነው፣ እነዚህ መስሪያ ቤቶች በምን መልኩ ሊረዱን ይችላሉ የሚሉትን ነገሮች እነዛን በማየት ኢምፖርቴሽን ላይ እና ጉምሩክ ላይ ያሉትን ነገሮች እንዴት አድርገን እናሳጥር የሚለው አንዱ ነገር ነው። ምክንያቱም የሚገባው የምናስገባቸው የቴሌኮም መሰረተ ልማት እርጋታ ላይ የሚጠቅሙን ነገሮች በሙሉ በጊዜ በቶሎ በፍጥነት በጥራት ቶሎ ቶሎ መግባት አለባቸው። ስለዚህ ያ ነገር አጭር ፕሮሰስ እንዲሆን ለማድረግ ተሞክሯል። ያም ጥሩ ተሞክሮ ነው። ያው ብዙ የተማርንበት ፕሮሰስ ነው። ያሉትም ቀኖች ከስልሳ ቀን ወደ አስራ ስድስት ቀን መውረዱ በራሱ ትኩረት የተሰጠው ሴክተር ነው። የዲጂታል ትራንስፎርሜሽን ከስትራቴጂ ጀምሮ በአስር ዓመቱ የመንግስት የልማት እቅድ ላይ እነዛ ነገሮች ላይ ስላለ ወይም ደግሞ ለሀገራችን ያስፈልጋል ተብሎ ስለተቀመጠ ቴሌኮም ሴክተሩን ሊበራላይዝ ለማድረግ የተሄደበትም ርቀት እነዚህ እነዚህ የሚደግፉ ነገሮች ስለነበሩ ያንን ቀኖቹን በማሳጠር የለኛ ደግሞ ያቀኑ ማጠሩ ግንባታ ስራችንን የቴሌኮም መሰረተ ልማት ዝርጋታ ስራውን የሚያፋጥን ሆኗል። ያ ነገር እንደ አንድ አውትካሙን እንደ ፖዚቲቭ ነገር የምናየው ደግሞ እንደ ጥሩ ልምድ እንዳገኘንበት ነገር የምናየው ነው። ስለዚህ ፕሮሰሱ ከስድሳ ቀን ወደ አስራ ስድስት ቀን አጥሯል ማለት ነው። ወይዘሮ ተወዳጅ በስራ ሂደት ውስጥ ከቴሌኮም ስራዎች ውጪ ያሉ እንደ ኮቪድ እና የግጭት ሁኔታዎች ከገጠሟቸው ተግዳሮቶች ውስጥ አንዳንዶቹ መሆናቸውን ጠቅሰዋል። ስራቸውን በፈለጉት መጠን እንዳይሰሩ ያላስቻሉ ሁኔታዎች ናቸው ያሉትንም አብራርተዋል። ያለፉት ሁለት ሶስት አመታት ከኮቪድ ጊዜ ጀምሮ በሀገራችንም በነበረው አለመረጋጋት፣ በአለም አቀፍ ሁኔታ ባለው አለመረጋጋት፣ በነዚህ በነዚህ ትንሽ ቻሌንጆች ገጥመውን ነበር። ለምሳሌ የሰራተኞቻችን በቀላሉ ተንቀሳቅሰው የመስራት ችግሮች ነበሩ፣ ከሰላምና መረጋጋት ጋር የተገናኙ ነገሮች። ከአዲስ አበባ ወጥቶ ለመስራት ትንሽ አስቸጋሪ ነበር። ስቴት ኦፍ ኢመርጀንሲ ላይ ነበርን። በነገር እነዚህ ነገሮች ትንሽ ቀዝቀዝ አድርገውናል፣ ስራችን በተፈለገበት ፍጥነት እንዳይጀመር። ግን ያው ሀገራችን ጠንካራ ሀገር ናት። ብዙ ነገሮች ነገሮች እናሳልፈን ነው እዚህ የደረስነው እና አሁን ደግሞ ነገሮች የተስተካከሉ ባሉበት ሁኔታ ላይ ያው የእኛም የግንባታ ፍጥነት ደንበኞቻችንንም በምንፈልገው ፍጥነት ለማስተናገድ የምናረገው የግንባታ ሂደቶች የመሰረተ ልማት ዝርጋታ ሂደቶች እነዛ እነዛን ነገሮች እያስተካከልን ሄደናል። ግን እነዚህም እንደ አንድ ቻሌንጅ የምናስቀምጠው ነገር ነው። ከቴሌኮም ሴክተሩ ውጭ ባሉ ነገሮች የነበሩት እነዚህ ናቸው ቻሌንጆች መሰረታዊነት የምናነሳቸው የሳፋሪኮም አገልግሎቶች ተጠቃሚ አቶ በረከት ቦጋለ በኢትዮጵያ ከኩባንያው እያገኙት ያሉት አገልግሎት ጥሩ መሆኑን ይገልጻሉ። ሳፋሪኮም አሁን ያለው የስልክ አገልግሎት ጥሩ ነው። አሁን ከረንትሊ እየተጠቀምኩ ያለው የሞባይል ፎን መስመር እና ኢንተርኔት አገልግሎት ነው የተጠቀሙ ያለው ቅርብ ጊዜም ረዚስ ፕሮዳክቶችንም ካመጡ ለመጠቀም ዝግጁ ሆኜ ማለት ነው። ድርጅቱ እንደ ጀማሪነቱ ጥሩ ቢሆንም አገልግሎቱ ግን የተሟላ እንዳልሆነ የነገሩን ደግሞ ሌላው የሳፋሪኮም ደንበኛ አቶ ያሬድ ተዋበ ናቸው። ያው ከመቶ መቶ ባይሰጠውም አንዳንድ ኤረሮች ቢኖሩበትም ለምሳሌ ኮሚኒኬሽን ላይ የሆነ የሆነ ቦታ ላይ መቆራረጥ ባህሪ አለው ከዛ ውጪ ግን ከሞላ ጎደል ኮምፒት እያደረገ ከኢትዮ ቴሌኮም ጋር በጥሩ ሁኔታ እየሄደ ነው። በአይኒ በዳታም ደረጃ እንደዚሁ ትንሽ ልዩነት ቢኖረውም ከቴሌ አንጻር አመት ያልሞላ ከአመት ካልሞላው ድርጅት ግን አንጻር በጣም አሪፍ ነገር ላይ ነው። ይን የሳፋሪኮም ደንበኛ የሆኑት ለምንድን ነው? እውነቱን ለመናገር በመጀመሪያ ደረጃ ላይ ይህንኑ አዲስ ቴክኖሎጂ ሲመጣ ዩሀፍቱ ቼክ አይደለም እንጂ ሲምካርዳ ብቻ አይደለም ወይም ኢትዮ እንትን ብዬ አይደለም ግን መልቲፕል ለተለያየ ፐርፐዝ ገብተዋል። አሁን ለምሳሌ አንድ ስልክ ፐርሰናል ስልክ ሊኖር ይችላል፣ ለስራ የምትጠቀምበት ስልክ ሊኖር ይችላል። እና መልቲፕል ታይም ኮሚኒኬት ማደርግበትን ስልክ ከፐርሰናል ስልክ ይለያል። ለፋሚሊ የምጠቀመው ማለት ነው። ከዛ አንጻር ያው ሁሉም ኢትዮ ቴሌኮም ከማድረግ ሳፋሪ አንድ አማራጭ ከመጣ የተሻለ ነገር ይዞ የሚል ክሮስ ቼክ ለማድረግ ሲሙን ይመዛል። ከዛ በኋላ ግን የተወሰነ ቀን እንዳልኩ የመቆራረጥ ባህሪያ ይጨበጣል ነው ከዛ በኋላ ግን አቴንቲቭሊ በደንብ አልጠቀመውም። ባልጠቀምበት ምክንያት ኦልሬዲ የቢዝነስን ኬ ይሄ ስለሆነ ማለት ነው፣ ለዛም የገዛሁት ኢንዱስትሪውም ቼክ ለማድረግ በቃ አዲስ ነገር ካለው በሚል ማለት ነው። አዲስ ነገር አዲስ የተሻለ ከኢትዮ ቴሌኮም ለየት ባለ መንገድ እሰጠዋለሁ፣ አቀርበዋለሁ ብሎ የይዙት የመጣው ነገር ካለ በሚል ገዝቼ አይቼዋለሁ። ያው ተመሳሳይ ነገር ነው ያለው ማለት ነው። ሁለቱም አይኤስፒ ስለሆኑ ስም በሚሰጠው አገልግሎት ሳፋሪኮም በዚህ በዚህ ይሻላል የሚሉበት ያዩት የመዘኑበት ነገር አለ የተመለከቱት እንደ ተጠቃሚ ማለት ነው። ማርኬቲንግ ላይ አሪፎች ናቸው። ሽያጭ ላይ ሲምካርድ የሚሸጡበት ከኢትዮ ቴሌኮም በተሻ አሁን ለምሳሌ ኢትዮ ቴሌኮም በየሾፑ ሄደህ ነው አይደለ፣ ሲም የምታወጣው ካልተሳሳ። ሳፋሪ ግን ስካነሩን ይዘው ለእያንዳንዱ ሪፕሬዘንት አደረጓቸው። ሪቴይለሮች ወይ ቻርቻሪዎች፣ ቻርቻሪ ሱቆች የሉ እና ሞር ተደራሽ ከማድረጋ ጋር ያንን ጥሩ ነገር አይችባቸዋል። ማርኬቲንግ ስትራቴጂያቸው ጥሩ የሚል አመለካከት አለ። ለምን ሲም የሚሸጡበት መንገድ ቴሌ በዚህ ላይ በዚህ መልኩ አልነበር የሚሰራው። ሲም ካርድ ለመጣል ግዴታ የቴሌ ሾፕ ነው ቴሌ ነበረው። የሳፋሪ ግን በተለያዩ ቦታ ላይ የቸርቸሪያ ሱቆች እነሱ ሪፕሬዘንት እነሱ ይወክሏቸው ማለት ስላሉ በዛ ቶሎ ቶሎ ማግኘት ይችላለን። ከዛ ቀጥለ ያው ጥሩ ነገር ብዬ የምለው አትሊስት ይህንን ነው። ከዛ ውጭ ባለው ኤግዞስቲ ወይም በሙሉ ለሙሉ የኢትዮ ቴሌኮምን እንደምጠቀም ተጠቀሚዋለሁ ብዬ አላሳፋሪ ያናህል ከፖይስ እና ከዳታ ውጭ በጣም ብዙ ተጠቀሚዋለሁ ብዬ አላ ለምን ኦረዲ ኢትዮ ቴሌኮም ተጠቃሚ ስለሆንኩኝ ማለት ነው። ከኢትዮ ቴሌኮም አገልግሎት ውጭ በሳፋሪ ሊያገኙት የሚችሉት አገልግሎት አለ፣ ተሻለ አገልግሎት አለ ብላ ያስባሉ። እኔ እንደውም እውነቱን ለመናገር እነሱ ዌብሳይት ላይ ገብቼ ሌላ ሀገር ላይ የሚሰጥ አገልግሎት አለ ለምሳሌ ሲፕትራንክ ወይም ወይንም ቮይስ ኦቨራይቲን ይባላል ያን አገልግሎት ኢትዮ ቴሌኮም ስለማይሰጥ እናንተ ትሰጣላችሁ ወይ ብዬ ኢሜል አድርጌላቸው ነበር። ያን አገልግሎት እንደማይሰጡም ነግረውኛል። ስለዚህ እኔ ያየሁትን የሳፋሪኮም ተመሳሳይ ኢትዮቴሌኮም የሚሰጡን አገልግሎት እየሰጠ ያለው ለመሆኑ ኢትዮጵያ ሳፋሪኮም ይዞት የመጣው አዲስ ነገር ምንድን ነው? የሳፋሪኮም ኢትዮጵያ ህዝብ ግንኙነት ዳይሬክተሯ ወይዘሮ ተወዳጅን ጠይቄያቸዋለሁ። ሳፋሪኮም ለደንበኞቹም ምን አዲስ ነገር አምጥቷል? ለደንበኞች የገበያ አማራጭ ከመሆን ሌላ ምን የተለየ ነገር ይዛችሁ ነው የገባችሁት? ምን አዲስ ነገር አለ? አንዱ ትልቁ ነገር አሁን የመጀመሪያ የጠቀስከው ነገር ነው። አማራጭ መሆን ነው። የቴሌኮም ሴክተር ላይ የምታገኛቸው ሰርቪሶች የተወሰኑ ናቸው። ማለት የስልክ የቴክስት የዳታ ከዛ ደግሞ አለፍ ብሎ ደግሞ አሁን በዚህ በተለይ በአሁኑ ጊዜ ኢንተርኔት ኦፍ ቲንግስ እነዚህ ፕላትፎርሞች የማግኘት እነዛ ነዛ እድሎች አሉ፣ ግን በመሰረታዊነት አማራጭ ማቅረብ ነው። የተሻለ ተወዳዳሪ የሆነ ባለም አቀፍ ደረጃ ተወዳዳሪ የሆነ የቴሌኮም አገልግሎት ለኢትዮጵያውያን ሁሉም አካባቢ ላሉ ኢትዮጵያውያን ማቅረብ ነው አንደኛው ነገር። ሌላኛው እንግዲህ ፕሮዳክቶች እና ሰርቪሶች ላይ ነው። የተለያዩ ፕሮዳክቶችና ሰርቪሶች በየጊዜው ይወጣሉ። አሁን ላይ ይሄዱ ያሉት የዋትሳፕ ፓኬጆች፣ የምሽት ፓኬጆች በተለያዩ ለከስተመሮች የሚ የሚሆኑ በተለያየ ደረጃ ላሉ በተለያየ ፍላጎት ያላቸው ከስተመሮቻችንን ልክ እንደ የኢንተርፕራይዝ ወይም የቢዝነስ ከስተመሮችን ኒድ ወይም ደግሞ ፍላጎት የሚያሟላ በዝቅተኛ ሂሳብ ብዙ መጠቀም የሚያስችሉ ባንድሎች ወይም ፓኬጆች፣ የማታ ፓኬጆች እነዛ እነዛን እያቀረብን እንገኛለን። ሙሉ በየጊዜው የሚሻሻሉ የሚያድጉ ነገሮች ናቸው እነዚህ ነገሮች። ከዚህ በተጨማሪ ደግሞ ለደንበኞቻችን አንደኛው እንግዲህ ሁልጊዜ እንደ ጋፕ የሚነሳው የቴሌኮም ሰርቪስ ለማስፋፋት የዲቫይስ አፎርደቢሊቲ ወይም ደግሞ የሚመጡት ስልኮች ደንበኞች በሚችሏቸው አቅማቸው በሚፈቅደው ሁኔታ መግዛት መቻል ነው። ስለዚህ እነዚህንም ቀፎች፣ የስልክ ቀፎች እና የማይፋይ ዲቫይሶች እናቀርባለን። እንደ ቻሌንጅ የሚታየው ይሄ ለምንድን ነው? ምንም ያክል ጠንካራ የፎርጂ ኔትወርክ እና የፋይቭ ጂ ኔትወርክ ዝርጋታ ቢኖርም ከስተመሮች ያንን ነገር አገልግሎት መጠቀም ካልቻሉ ወይም ኢንተርኔት ቢኖር ያለ ስማርት ስልክ ብዙም ጥቅም የለውም፣ አይደል? እስ ጀስት ቱል ነው ሆኖ የሚቀረው እዚህ እነዛን ነገሮች ከማዳረስ አንጻር አቬለብል የሆኑ ስልኮች እና በቀላል ዋጋዎች ሊገዙ የሚችሉ የማይፋይ ዲቫይሶች፣ እነዚህን እናቀርባለን። ፖዘቲቭ ፊድባክ ያገኘ ነው የዳታ ኤክስፒሪየንሳችን። በተለይ ደግሞ ኔትወርካችን አቬለብል በሆነባቸው በምንገኝባቸው ቦታዎች የኢንተርኔት ፈጣን ኢንተርኔት አክሴስ የመኖሩ ኢንተርኔት ዳታችን ኤክስፒሪየንሱን ብዙ ጥሩ ግብረ መልስ አገኝተንበታል። ይ ኢትዮ ሳፋሪኮም በአምስት ቋንቋዎች አገልግሎት እየሰጠ መሆኑን ወይዘሮ ተወዳጅ ገልጸዋል። አያይዘውም የአገልግሎት መስመሮቹ ወይም ኔትወርኮቹ ባልደረሱባቸው አካባቢዎች የሚኖሩ ነዋሪዎች እኛ አካባቢ መች ነው የምትደርሱት? ያልተወሰኑ የደቂቃና ዳታ አገልግሎት ወይም አንሊሚትድ መቼ ነው የምትጀምሩት? የሚሉ ጥያቄዎች በተደጋጋሚ እንደሚነሱ ተናግረዋል። ከደንበኞቹ አንዱ የሆኑት አቶ በረከት ኔትወርክ ፍጥነቱ ጥሩ ነው ቢሉም ሳፋሪኮም ኢትዮጵያ ሊያስተካክል ይገባል ከሚሏቸው ችግሮች መካከል የሚከተለውን አንስተዋል። እኔ አሁን አንተ ጋር ስደውል ኔትወርክ መነጋገር ከተጀመረን መሀል ላይ ድምፅ ያንሳል፣ ድምፅ ይጨምራል፣ ወር ይቆራረጣል፣ ሌላ ድምፅ አለ የሚል ነገር የለውም። እኔ አልሰማሁም እስካሁን እያስፋፉ ስለሆነ ያው እንትንም ቴክስትም እየላኩ ነው። ሜሴጅ እየላኩ ነው። ያስፋፉባቸውን ቦታዎች እዚህ ኤክስ የሚባል ቦታ ደርሰናል፣ ዋይ የሚባል ቦታ ደርሰናል እያሉ እየነገሩ ነው። ያንን በሰፊው እንዲቀጥሉ ይሄ ደግሞ በደንብ ከቀጠለ ያው የኔትወርክ ፕሮብሌሙ ሶልቭ ይደረጋል ብዬ አስባለሁ። ግን ምንድነው ስደውል የሆነ ኔትወርክ ኤሪያ ላይ ዜሮ ሰባት ከቨሬጅ የሌለበት አካባቢ ላይ ያለ ግለሰብ ካለ ወይንም የምትፈልገው አካል ካለ ወይ አንተም እንደዛ ኤሪያ ላይ ካለ አገልግሎቱን ላታገኝ ትችላለህ እንጂ አገልግሎቱን ካገኘ ከቨሬጁ ካለ በጣም ፈጣንና ቁርጥ ያለ ድምፅ ነው የምናገኘውም፣ የምናደርሰው እነዚህ ቅሬታዎች ሳፋሪኮም የሚቀበላቸው መሆኑን የሚናገሩት ወይዘሮ ተወዳጅ ምክንያቶቹን እንደሚከተለው ያብራሩታል። እኛ እንደዚህ አይነት ቅሬታዎች እኛም ጋር ይደርሳሉ። ግን አንድ ልብ ቢባል ደስ የሚለኝ ነገር ምንድን ነው መሰለህ? የኔትወርክ መሰረተ ልማት መዘርጋት ኦቨርናይት የሚሆን ነገር አይደለም። ወይም ደግሞ በአንድ አመት ውስጥ በቀላሉ ሁሉም ቦታ የሚገኝ ነገር አይደለም። ይሄ ኤክስፔክቴሽን አለ ያ ይመስለኛል። ሁሉም ቦታ ኔትወርካችን የማዳረስ ግዴታ አለብን። የተሰጠንም የቅድም ያልኩ የዩኒፋይድ ቴሌኮምስ ላይሰንስ ያስገድዳል ለበላው ኢትዮጵያ ኔትወርካችንን እንድናዳርስ እና እዛም ላይ እየሰራን ነው። በተለይ በባለፈው አመት መስ እንዳልኩ ትኩረት አድርገን እየሰራን የነበረው የመሰረተ ልማት ዝርጋታው ላይ ነው። በቀጣይም ደግሞ በሚደርሱን መረጃዎች፣ በምናደርጋቸው እንቅስቃሴዎች ኔትወርካችንን እያስፋፋን ነው። ስለዚህ ትንሽ ትግስት ብቻ ነው የሚጠይቀው። ሁሉም ቦታ በአንዴ መገኘት አይቻልም። ያንን ነው ልልህ የምችለው። የሳፋሪኮም ኢትዮጵያና የቴሌኮም ኢትዮጵያ ደንበኛ መሆናቸውን የሚገልጹት አቶ ያሬድ ገና አዲስ የተቋቋመን ድርጅት ብዙ ዓመት ከኖረ ድርጅት ጋር ማነጻጸሩ ተገቢ አይደለም ይላሉ። ይሁን እንጂ የሳፋሪኮም የዳታ ክፍያ ከኢትዮ ቴሌኮም አንጻር ውድ መሆኑንም ይናገራሉ። ሲም ካርድ አዲስ አበባ ላይ እና ናዝሬት ላይ ነው አሪፍ። አዲስ አበባ ላይ ነው አሪፍ። ደብረ ዘይት ላይ ነው ኢንዲፔንደንስ ከብቷል። አዲስ አበባ ውስጥ ባለ መባራዩ ሁኔታ ከቦታ ቦታ ኢትዮ ቴሌኮም የኢትዮ ቴሌኮም ሲም ካርድ ወይንም የኢትዮ ቴሌኮም ኔትወርክ የሚገጥመውን ኢሹ ሳፋሪ ላይ ልትሄድ ትችላለህ፣ ወይንም ደወረስ ሆነም ልታገኘው ትችላለህ ሳፋሪ ላይ በየቦታው ማለት ነው። ስለዚህ በአንድ አመት ውስጥ 5 ዲኬድስ ከቆየ ካምፓኒ ጋር እንትን ብዬ ያናል ስትሬስ አድርጌ መናገር አንፈልግም፣ ግን እንደ ጀማሪ ካምፓኒ ሰርቪስ ፕሮቫይደር እያደረጉ ያሉት ነገር ጥሩ ነው ነው። ግን ደግሞ ከዳታ አንጻርም ቅድም ነገር ያ ኤሌክትሪክ ቤት ኤክስፔንሲቭ ነው። አቶ ያሬድ እሳቸው የገዟቸውን የቴሌኮም አገልግሎትና መገልገያዎች በመጥቀስ በሁለቱ መካከል ያለውን ልዩነት ያስረዳሉ። ልዩነቱ ለምን የተለያየ አይነት አገልግሎት ስላለ። ግን አሁን ለምሳሌ አብዛኛውን የምጠቀመው አሁን ለምሳሌ አንድ ሺ ብር በየወሩ ልሞላ ይችላሉ። አንድ ሺ ብር ለዳታ አንድ ሜትር ገዝቼ ልጠቀም ይችላሉ። ለአንዱ ሲም ማለት ነው። አለበለዚያ ደግሞ ብሮድባንድ የኢትዮ ቴሌኮሚ ማለት ነው። ከሳፋሪ ጋር ስታነጻጽረው፣ እውነቱን ለመናገር የሳፋሪ ነጻጽርኩትም የትኛው ማለት ነው። የስልኳ ታሪፍ ላይ ግን በአንድ ደቂቃ ኢትዮ ቴሌኮም ያስከፍለው ላይ እና የሳፋሪ ማስከፍለው ላይ ከዳታ አንጻር ልዩነት አለ። የቦይሱም ልዩነት አለ። ይህንን ነገር አሁን በቅርብ ከገዛሁት አንጻር የራውተር ገዝቻለሁ ብያለሁ። የገዛሁት ራውተር አምስት ሺ ስንት ነው ላይ፣ አምስት ሺ አራት መቶ ሰማንያ ብር የገዛሁት። ሰርቪሱን ደግሞ ስድስት ሺ አምስት መቶ ብር ለአመት ማለት ነው። ከየት ነው የገዙት? ይሄን ከኢትዮ ቴሌኮም ነው የገዛሁት። ይሄኛው በተመሳሳይ ሆኔ ሁኔታ ሳፋሪ በትሄድ ሬንጁ እስከ አስራ አምስት ሺህ ብር ነው ሊሆን የሚችለው። ማስተካከል አለባቸው ባይ ነው። ከኢትዮጵያው ቴሌኮም ቀጥሎ በኢትዮጵያ የመጀመሪያው የግል ተመሳሳይ ድርጅት የሆነው ኢትዮ ሳፋሪኮም አማራጭ ሆኖ መቅረቡን ይገልጻል። በተጠቃሚዎች ፍላጎትና አቅርቦት ላይ ግን አሁንም ክፍተት መኖሩ የሚታይ ይመስላል። በዚህ ዙሪያ ወደፊት የሁለቱንም የቴሌኮም አገልግሎቶች በመቃኘት ከባለሙያና ተጠቃሚዎች አስተያየት ጋር ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ ና ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናደዋችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችን ትውልደ ኢትዮጵያ ጣሊያናዊት ሁለገብ አርቲስቷን ያስተዋውቀናል። ከመሸጋገሪያው ሙዚቃ በኋላ እንመለስበታለን። ደሬ ስለ ጣሊያን የፊልም የሙዚቃ በአጠቃላይ የጥበብ ኢንዱስትሪ ምን ያክል ታውቃለ? እኔ ምንም አላውቅም። ነታሳሽ ደግሞ በሬዲዮ አውቃለሁ ብዬ ለዋሽ እንዴ? እኔም ብዙ ይቀት የለኝም፣ ግን እንደው ትንሽ ካነበብኩት ላካፍልህና የጣሊያን የፊልም ኢንዱስትሪ ከአንደኛው የዓለም ጦርነት በፊት የተሻለ እንቅስቃሴ ነበረው። አሜሪካንን ጨምሮም የተለያዩ የዓለም ክፍሎችም ይታይ ነበር። ከጦርነቱ በኋላ ግን እጅግ አሽቆለቆለ። ለረጅም ጊዜም የአብዛኛው የፊልሙ እንቅስቃሴ ማዕከሉን በሮም ውስጥ አድርጎ ቆይቶ እንደገና ተንሰራራ። የሚገርምህ በዚህ ለኢትዮጵያውያን ብዙም ቅርብ ባልሆነው የጣሊያን የፊልም ኢንዱስትሪ ውስጥ ትልቅ ስም የተከለች አንዲት ትውልደ ኢትዮጵያዊ ወጣታለች። አለም ጃዝ በቅርቡ አዲስ አበባ በሚገኘው የጣሊያን ባህል ማዕከልና ፈንድቃ የኢትዮጵያ ባህል ማዕከል ውስጥ ባካሄደው የሙዚቃ ዝግጅትም ይቺ ትውልደ ኢትዮጵያዊ ጣሊያናዊት አርቲስት የጣሊያን ጃዝ ሙዚቃዎችን አቅርባለች። አውደሬ አርቲስቷ ሊሊያና መሌ ትባላለች። በዚህ ዝግጅት ላይ የአሜሪካ፣ የጣሊያንና የኢትዮ ጃዝ ቅንብሮችን ባጣመረው ሙዚቃዎቿ ጣሊያናዊ እና የኢትዮጵያዊ ታዳሚዎቿን ያስደመመችው ሊሊያና ግን ዋና ሙያዋ ትወና እንደሆነ ትገልጻለች። እንደ አውሮፓውያን አቆጣጠር ከአራት አመተ ም ጀምሮ ከታዋቂ የጣሊያን ፊልም ታዋናያን ጋር በመሆን በተወነችባቸው እንደ ዲስትረቶ ዲፖሊዛ ወይም የፖሊስ ወረዳ ዶን ማቲዮ ወይም አባ ማቴዎ እና አሁን በኔትፍሊክስ የፊልም ማሰራጫ አውታር ላይ እየታየባለው ባለው ማርፎሪ የቴሌቪዥን ተከታታይ ድራማም እውቅናን አትርፋለች። እኛ እዚህ ስለ እሷ ብዙ ከምናወራ አንቺ ከሊሊያና ቆይታ አድርገሽ ስለ ሙዚቃና ፊልም ሕይወቷ እንዲሁም ኢትዮጵያዊና ጣሊያናዊ ማንነቷን አጣምራ ልትሰራ ስለምታስባቸው የጥበብ ስራዎች ወደ ተወያያችሁበት ቃለመጠይቅ እንለፍ። ሊሊያና ኢዝ አን ኢትዮጵያን ኢታሊያን አክትረስ ሚውዚሽያን። ሊሊያና መሌ ትውልድ ኢትዮጵያዊ ጣሊያናዊት ተዋናይ፣ ሙዚቀኛ፣ ሞዴል በአጠቃላይ የበርካታ ሙያ ባለቤትነሽ እና በየትኛው እንደማስተዋውቅሽ አላቅም። ስለዚህ እስኪ አንቺ ራስሽ ይገልጸኛል በምትዩ መንገድ ራስሽን አስተዋውቂልን። ሊሊያና ማናት? አይ አም አን ኢታሊያን ኢትዮጵያን እኔ ጣሊያናዊ ኢትዮጵያዊት ነኝ። በዋነኝነት የሚገልጸኝ ተዋናይት የሚለው ነው። ተወልጄ ያደግኩት ኢትዮጵያ ውስጥ ጎንደር ከተማ ነው። አባቴ ጣሊያናዊ ነው። በአባቴ ስራ ምክንያት ወደ ሱዳን ሄድን። ስለዚህ እስከ አምስት ዓመቴ ድረስ ሱዳን የኖርኩት የአፍ መፍቻ ቋንቋዬም አረበኛ ነው። ከአምስት ዓመቴ በኋላ ከቤተሰቢ ጋር ወደ ጣሊያን ሀገር ሄድን። በ14 ዓመቴ ወላጆቼ እንደገና ወደ ኢትዮጵያ እስኪመለሱ ድረስ አብዛኛውን የልጅነት ጊዜን ያሳለፍኩት በጣሊያን ነው። ዩ ሪሰንትሊ ፐርፎርምድ አት ጃዝ ኢቨንት አት ኢታሊያን ካልቸራል ሴንተር በቅርቡ በኢትዮጵያ የጣሊያን ባህል ማዕከል ውስጥ የጃዝ ሙዚቃ ኮንሰርት አሳይተሽ ነበር። ባህል ማዕከሉ እንግዲህ በ14 ዓመትሽ ወደ ኢትዮጵያ ስትሄጂ ስለ ጥበብ የተማርሽበት ቦታ ነውና ከዓመታት በኋላ ተመልሰሽ ለመጀመሪያ ጊዜ ኢትዮጵያዊም ጣሊያናዊም ታዳሚዎች በተገኙበት ሙዚቃ ስታቀርቢ የነበረው ስሜት ምን ይመስላል? እጅግ ልዩ የሆነ ምትሃታዊ ስሜት ነበረው። ምክንያቱም የመጀመሪያ የሙዚቃ ዝግጅቴ ብቻ ሳይሆን ታዳጊ እያለሁ ከነበረኝ ጊዜ በኋላ ወደ ኢትዮጵያ ስመለስ የመጀመሪያ ነው። ስራዬን እየሰራው ጎን ለጎን እንደገና ተመልሼ በአስራዎቹ እድሜ የነበረኝን የልጅነት ትውስታ እንዳገኘሁ ነው የቆጠርኩት። ስለዚህ ልዩ ስሜት ነበር። የመጀመሪያው ዝግጅቴ ለጣሊያን ኤምባሲ ታዳሚዎች ሲሆን ሁለተኛው ደግሞ በፈንድቃ የጥበብ ማዕከል ነበር። በእንደዛ አይነት ባህላዊ ስፍራ መገኘቴ ለእኔ ክብር ነው። ጣሊያናዊና ኢትዮጵያዊ ታዳሚዎች በጋራ በታደሙበት ስፍራ ዝግጅቴን ሳ የተሰማኝን መግለጽ ይከብደኛል። ሙሉ የመሆን ስሜት ነው የተሰማኝ። እንግዲህ ፈንደቃ በተለየ ኢትዮጵያ ባህል ማዕከል እንደመሆኑ ከኢትዮጵያውያን ታዳሚዎች ያገኘሹ ምላሽ ምን አይነት ነበር? እውነት ለመናገር የታዳሚ ምላሽ በጣም ነው ያስገረመኝ። ምክንያቱም በፈንድቃ ዝግጅቴን ለማቅረብ ስሰናዳ ምን አይነት ተመልካች እንደሚኖር ምን ሊሰማቸው እንደሚችል አላውቅም ነበር። ነገር ግን ቤቱ ሞልቶ ነበር። ከጠበቅኩት በላይ ብዙ ሰው ነበር። በዚያ ላይ በጣም ትልቅ ፍቅር እንዳገኘው ተሰማኝ። እንደ አቅራቢ ታዳሚ ሳይሆን ልክ ትልቅ ቤተሰብ መሃል የተገኘው ነበር የመሰለኝ። ሊሊያና፣ ሙዚቃዎችሽ ሁሉም ጣሊያንኛ ናቸው? Yes I was playing Italian jazz um, and the nice thing you know uh, the project was named it's uh, Alem Jazz አዎ እኔ የጣሊያን ጃዝ ሙዚቃ ነው የሚጫወተው። ግን የሙዚቃ ፕሮግራሙ የተዘጋጀው በአለም ጃዝ ነው። እኔ በልጅነቴ እናቴ ያወጣችልኝ ስም አለም ነች ስለነበር አለም ያለውን ትርጉም አውቀዋለሁ። ሙዚቃዎቼ የሆነ የአሜሪካ ጃዝ፣ የጣሊያን ጃዝ እና የሙላቱ አስታጥቅ አይነት የኢትዮ ጃዝ አይነት ስሜት ያላቸው እና የተለያየ የአለም ክፍልን የሚነኩ ናቸው ብዬ አስባለሁ። ስለዚህ አለምን የሚወክል ስራ ነው። እስኪ እንደ የጣሊያን ጃዝ ሙዚቃ ምን አይነት ነው? አንድ ሙዚቃ ተጫዋችልን እና አድማጮቻችን ምን አይነት ቅላጼ እንዳለው በተወሰነ መልኩ ይስሙት። እስኪ ደስ ይለኛል፣ ጣሊያን ውስጥ በጣም ተወዳጅ የሆነውን ሙዚቃ ልጫወት። E perché tu hai bisogno di me, anche se non lo sai. Wow, what does that mean? I'm saying that love, but I'm just saying that. If today I'm here, it's because I really care of you, because I really love you. ዛሬ እዚህ ያለሁት ለአንቺ ስለምሳሳና ስለምወድሽ ነው። ዛሬ ጥሩ ሆነሽ ማየት የምፈልገው አንቺ ባታውቂውም እኔ እዚህ ያለሁት ስለምወድሽ ነው። ነው የሚለው ትርጉሙ በጣም ደስ ይላል። ቋንቋውን ባንረዳውም አድማጮቻችን ሙዚቃውንና ዜማው የሚፈጥረውን ስሜት የሚጋሩ ይመስለኛል። ሊሊያና፣ እስኪ ወደ ኋላ ልመልስሽና ደግሞ በ14 ዓመትሽ ወደ ኢትዮጵያ ተመልሰሽ ለሶስት አመት በ ጣሊያን የባህል ማዕከል ውስጥ ከቆየች በኋላ ነው ወደ ጣሊያን የተመለሹ። አሁን የምትኖሪውም እዛው ነው። እስኪ አስተዳደግሽ እንዴት ወደ ሙዚቃና ወደ ትወናው ሙያ ሊመራሽ እንደቻለ ንገሪን። ኢትዮጵያ በታዳጊነት እድሜ ኢትዮጵያ ያሳለፍኩት ሶስት አመት በሕይወቴ የወሳኙ ጊዜ ነበር። ኢትዮጵያ ውስጥ በሚገኘው ጣሊያን ትምህርት ቤት ለመጀመሪያ ጊዜ የትወና ትምህርት ያገኘሁት ያኔ ነው። የዛኔ ነው ሳድግ ተዋናይት ነው መሆን የምፈልገው ብዬ የወሰንኩት። ከዚያ ጣሊያናዊ ሆነው ከተለያየ ሀገራት ዜጎች ጋር ክልስ ለሆኑ ልጆች በተዘጋጀ የቁንጅና ውድድር ላይ ኢትዮጵያዊ ክልሶ ተወክዬ በማሸነፌ ወደ ጣሊያን ተላኩኝ ሄድኩኝ። በአመቱ ደግሞ በጣሊያን እጅግ ታዋቂ ከሆነው ተዋናይና ዳይሬክተር ካርሎ ቨርዶኔ ጋር በመሆን የመጀመሪያውን ፊልሜን ሰራው። የጥበብ ሙያዬም የጀመረው ያኔ ነው። ከዚያ በኋላ ጣሊያን ውስጥ እጅግ ተወዳጅ በሆነው ቲቪ ትሪዮናል የታዩት ብዙ ተከታታይ የቴሌቪዥን ፊልሞች ላይ ተጫውቻለሁ። አሁን በቅርቡ ራሱ በኔትፍሊክስ ላይ እየታየ ያለ ማርፎር የተሰኘ ተከታታይ ፊልም ላይም ሰርቻለሁ። ትልቅ ስኬት እያገኘ ያለ ፊልም ነው። ጎን ለጎን ደግሞ የጃዝ ሙዚቃ ፍቅርም አለኝ። ሮም ውስጥ የሚገኝ ቅዱስ ሉዊስ የተሰኘ ሙዚቃ ትምህርት ቤት ተምሬያለሁ። ቤልጅየም ውስጥም ለአራት ዓመት ሙዚቃ አጥንቻለሁ። አንዳንዴ በምሰራቸው ቲያትሮች ላይ የጃዝ ሙዚቃ እጫወታለሁ። በዛ መልኩ ነው የጥበብ ሙያዬ እያደገ የመጣው። ኢትዮጵያ ውስጥም እንድጫወት የተጋበዝኩት ሲኒማስ ቲቪ ሲሪስ እንዳልሽው፣ አሁን በጣም ብዙ ፊልሞች፣ ተከታታይ የቴሌቪዥን ድራማዎች እና ቲያትሮች ላይ ጣሊያን ውስጥ በጣም ታዋቂ ከሆኑ ተዋናዮች ጋር ተጫውተሻል። እኔን ጨምሮ ግን አብዛኛው ኢትዮጵያዊ ከአሜሪካ ሆሊውድ ፊልሞች ጋር ነው በብዛት የሚተዋወቀው እና የጣሊያን የፊልም ኢንዱስትሪ ምን ይመስላል? የጣሊያን የፊልም ኢንዱስትሪ ረዥም ታሪክ ያለው ነው ነው። ቲያትር፣ ሙዚቃና የሲኔማ ጥበብ ስማር ይስበኝ የነበረው ሚያ ነው። በተለይም በስልሳዎቹና በሰባዎቹ የተሰሩ ድንቅ ፊልሞች አሏቸው። በእርግጥ ከሆሊውድ ይለያል፣ ምናልባት ለአውሮፓ ዘይቤና ለፈረንሳይ ፊልሞችም ይቀርባል። በተለይ አስቂኝ ፊልሞች የሚሰሩበት መንገድ ልዩ ነው። ስለ ጣሊያን ስታውቂ አስቂኝ ፊልም አይተሽ የጣሊያን መሆኑን ወዲያው ነው የምትረጭው። but is the industry is it easy to get into for young artists like you you touched a great point the industry is not easy if i have to, to be like honest በጣም ጥሩ ነጥብ ነው ያነሳሽው። እውነት ለመናገር ኢንዱስትሪውን ለመቀላቀል ቀላል አይደለም። በእርግጥ አሁን እየተቀየረ ነው፣ በዛም ደስተኛ ነኝ፣ በተለይ ለአዲሱ ትውልድ። የእኔ ትውልድ ግን ብዙ ታግሏል። በእርግጥ እኔ እድለኛ ነኝ፣ ምክንያቱም እንደ እኔ የአፍሪካና ጣሊያን ክል ስለሆኑ የተወሰኑ እድሎች ነበሩ። እንደውም የዛሬ ሶስት ወይም አራት አመት ገደባ ህብረት ፈጥረን የጣሊያን ፊልም ኢንዱስትሪ እንደኛ ላሉ ሰዎች የሚሰጣቸው ገጸ ባህሪዎች መድሎ አለባቸው፣ የተሳሳተ ግንዛቤ የሚፈጥሩ ናቸው ብለን አቤቱታ አቅርበን ነበር ጊዜ የስደተኛ ገጸ ባህሪን የሚሰጡን ጣሊያናዊ መሆናችንን እውቅና አይሰጡትም። ከሌላ ሀገር እንደመጣና ጣሊያንኛ የማይችል ገጸ ባህሪ እንጂ መደበኛ የእናት የሐኪምና የአፍቃሪ ገጸ ባህሪ እንድንጫወት አያደርጉም። ይሄ ለእኔ የተቸገርኩበት ጉዳይ ነበር። አሁን ግን ሁኔታዎች እየተቀየሩ እኔም አዳዲስ ገጸ ባህሪያትን እየተቀበልኩ እየተጫወትኩ በመሆኑ በጣም ደስ ብሎኛል። ቅድም ጣሊያን ውስጥ ቲያትር መማርሽን ሽን ጠቀስ አድርገሽልን ነበር የመመረቂያ ስራሽን የሰራሹ ደግሞ በኢትዮጵያ የቲያትር ታሪክ ላይ ነው እና እስኪ ጥናትሽ ምን ላይ ያተኮረ ነበር? ይህ ጥናትስ በኢትዮጵያዊ ማንነትሽ እና ባህል ላይ እያሳደረው ተጽዕኖ አለ? ቲያትር ሂስቶሪ ሊትራቱር ቲያትር ስማር ስለ ጣሊያን፣ ፈረንሳይ፣ እንግሊዝና ሩሲያ የቲያትርና የስነጽፍ ታሪክ ብዙ እንማር ነበር። ያኔ የአፍሪካ ቲያትር እስ ስል መጠየቅ ጀመርኩ። ስለዚህ መመረቂያይን በኢትዮጵያ ቲያትር ላይ ለመስራት ወሰኘ። ኢትዮጵያ መጣሁ። ብሔራዊ ቲያትር ገብቼ ቲያትር አየሁ። የዛኔ 24 ወይም 25 ዓመቴ ነው። በጣም ተደነቅኩኝ። ምክንያቱም ትልቅ ቲያትር ነው፣ በጣም ብዙ ሰው ነበር። ቲያትሩ ስለ አፄ ቴዎድሮስ እንደነበር አስታውሳለሁ። የሚናገሩት ነገር በደንብ ባይገባኝም ተደስቼን የወጣሁት ጥናቱ ስለ ኢትዮጵያ ቲያትር ብቻ ሳይሆን ብዙ ስለማላቀው የኢትዮጵያ ታሪክም እንድማረድተኛል። ኢትዮጵያ እንዴት በታሪክ የበለጸገች እንደሆነች ሳውቅ ተገረምኩኝ። ትልቅ ታሪክ አላት። ጥሩ ታሪክ አላት። እኔ እስካሁን ያወቅኩት ምናልባት አስር ከመቶ የሚሆነውን ነው። ገና ደግሞ ብዙ የሚጠና ታሪክ አላት። ታዲያ እስካሁን በአማርኛ አልዘፈንሽም ወይም ቲያትር አልተጫወትሽም? ዶንግ አልተጫወትኩም፣ ግን እፈልጋለሁ። እንደውም አሁን እሱን ነው እየሞከርኩ ያለሁት። ኢትዮጵያ ያቀረብነውን የሙዚቃ ዝግጅት እዚህ ጣሊያን ውስጥ ለማምጣት እየሞከርኩ ነው። ኢትዮጵያ በጣሊያንኛ ነው የዘፈንኩት። ጣሊያን ውስጥ ደግሞ በአማርኛ መስፈን እፈልጋለሁ። አንዴ እዚህ ከዘፈንኩ ኢትዮጵያ መሄጄ ይዘፍናለሁ። ግን የምትወጂው ወይም ደግሞ ልትጫወቹ የምትፈልጊው የኢትዮጵያ ዘፈን አለ? And uh, there is uh, one maybe it's a traditional but it's not easy. <laughs> አንዱ የባህል ዘፈን ነው። ትንሽ ይከብዳል። ነገር ግን ሙላቱ አስታጥቄን በጣም ወደዋለሁ። የግርማ ተፈራና የቡዝነሽ በቀለንም እየሰማ ነው። ቀስ እያልክ ቆየት ያሉ ዘፈኖችን እያጠናሁ ነው። ሁለት ጣሊያናዊ እና ኢትዮጵያዊ ማንነት ይዘሽ ማደግሽ በጥበብ ስራሽ ላይ ልዩ እድል ፈጥሮልኛል ትያለሽ። ኦፍኮርስ ቢንግ ፓርት ኦፍ ቱ ናሽን ኦር ካልቸር በትክክል የሁለት ባህል አካል ስትሆኝ የበለጠ ሀብታም ያደርግሻል። ግን ደግሞ አንዳንዴ የማይመች ነገሮችም ይኖሩታል። በአንድ በኩል እድል ነው ምክንያቱም አይምሮሽን ክፍት ያደርግልሻል፣ ሌሎች የማያገኙትንም እድል ይፈጥርልሻል። በሌላ በኩል ደግሞ ሙሉ ለሙሉ የዚህኛው ወይም የዛኛው አካል እንዳልሆንሽ እንዲሰማሽም ያደርጋል። ሊሊያና ታዲያ በቀጣይ ምን ይዛ ትመጣለች ብለን እንጠብቅ። ምናልባት የሁለቱን ሀገሮች ባህል ያጣመረ የጥበብ ስራ አዎ፣ አሁን መስራት ጀምረናል። ለምሳሌ የኢትዮጵያ ባህል በተለያዩ ከለሮች አለባበሶች ላይ ታያለሽ፣ ግን ደግሞ የአውሮፓና የአሜሪካ ተጽዕኖ ውስጣቸው እንዳለም ትመለከቻለሽ። ይሄ ራሱ ደስ የሚል ነገር ይፈጥራል። ሁለት የተለያዩ ባህሎች አካል በመሆነ እድለኛ ነኝ፣ ምክንያቱም ሁለቱን በማደባለቅ አዲስ ነገር መፍጠር እችላለሁ። ሊሊያና፣ እንግዲህ አዲሱ ስራ ሻልቆ ለማየት እንጓጓለን። የዛኔ ደግሞ ምናልባት ተገናኝተን ስለ አዲሱ ስራዎችሽ እናወራለን። ለዛሬ ግን አብረሽን ስላመሸሽና የሙዚቃ ህይወትሽን ስላጋራሽን በአድማጮች ስም በጣም አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። የሰማችሁት ከትውልደ ኢትዮጵያዊ ጣሊያናዊቷ የፊልም ተዋናይ እና ጃዝ ሙዚቀኛ ሊሊያና መሌ ጋር ያደረግነውን ቆይታ ነበር። ሊሊያና ከኛ ጋር ላሳለፈችው ጊዜ እናመሰግናለን። አሁን የሙዚቃ ሰዓት ነው። ቆየት ካሉ ሙዚቃዎች መካከል አክሊሉ ስዩም ጠይም አሳ መሳይ እያለ የሚጫወተውን ሙዚቃ እንጋብዝ። ጠይም አሳ መሳይ የአክሊሉ ስዩምን ቆየት ያለ ሙዚቃ ሰምተን ነው የተመለስ ነው። ከአሜሪካ ድምፅ የሚተላለፈው ዝግጅታችን ይቀጥላል። ተከታዩ ዝግጅታችን የትምህርት ቤት ክፍያና ሌሎች ተያያዥ ወጪዎች በከፍተኛ ሁኔታ አመናረን አስመልክቶ ከአንድ ባለሙያ ጋር ያደረግነው ቆይታ ነው። በተባበሩት መንግስታት ድርጅት መረጃ መሰረት ከሰሃራ በታች ባሉ የአፍሪካ ሀገራት ህጻናት ወደ ትምህርት ቤት እንዳይሄዱ መሰናክል ከሆኑባቸው ምክንያቶች አንዱ የትምህርት ቤት ክፍያ መናር ነው። በርካታ ኢትዮጵያውያን ወላጆችንም ከቤት ኪራይ ቀጥለው የሚያሳስባቸው የልጆቻቸው የትምህርት ቤት ክፍያ ነው። በየጊዜው እየጨመረ የቀጠለው የትምህርት ወጪ በትምህርት ስርዓቱና በተማሪዎቹ ስነ ልቦና ላይ የሚያሳድረውን ጫና አስመልክቶ ነዋሪነታቸውን በዩናይትድ ስቴትስ ያደረጉትን የማህበራዊ ጥናት ባለሙያና የትምህርት ተቋም አማካሪ አቶ ግርማ ከበደን አነጋግረሻቸዋል። ከእሳቸው ጋር ወዳደረግሽው ቆይታ እንለፍ። ቅድሚያ ሙሉ ስሞትን፣ ሙያዎትን እና በተለይ ዩናይትድ ስቴትስ ውስጥ የሚሰሩበትን አስተዋውቁልን። ስሜ ግርማ ከበደ ይባላለሁ። የምሰራው ካውንስለር ነኝ። በሙያው እንግዲህ የማህበራዊ አጥኚ ምኖት፣ ከትምህርት ጋር የተያያዙ የማማከር ስራዎችንም ይሰራሉ። እንግዲህ ዛሬ የተገናኘ ነው። በተለይ በአዲስ አበባ የሚገኙ የግል ትምህርት ቤት ተቋማት በመጪው አዲስ የትምህርት ዘመን ከሀያ እስከ መቶ በመቶ ጭማሪ እንደሚያደርጉ አስታውቀዋል። እና ይሄ በጣም በርካታ ወላጆች ዘንድ በተለይ ደግሞ አሁን ካለው የኑሮ ውድነት ጋር ተያይዞ ትልቅ ምሬት፣ አንዳንድ ጊዜም ቁጣ አስከትሏል እና እስቲ በቅድሚያ በትምህርት ዙሪያ ያለው ወጪ በከፍተኛ ሁኔታ እየጨመረ መሄድ በመማር ማስተማር ላይ የሚያሳድረው ተጽዕኖ ምንድን ነው? ትምህርት ቤቶች የኑሮን መወደድ ምክንያት በማድረግ የትምህርት ግብዓት ዋጋ ጨምረዋል። አንዳንድ ከማስተማር መማር ጋር የተያያዙ ወጪዎች ስጨመሩ የትምህርት ቤት ክፍያ ዋጋ ጭማሪ አድርገዋል እና እሱ ወላጆች ላይ ተጨማሪ ጫና ይፈጥራል። ምክንያቱም ወላጆች አንደኛ ትምህርት ግባት ወጪን የሚሸፍኑት ወላጆች ናቸው። አሁን ሌላ አሁን እዚህ ሀገር ትምህርት ቤቶች ያን ነገር ይሸፍናሉ። የመንግስት ትምህርት ቤቶች ያን ነገር የሚሸፍኑበት እንትን አላቸው። ከዛ በተጨማሪ ደግሞ ልጆቹ ጋር ደግሞ መጨረሻ ላይ ተጽዕኖ እነሱ ጋር መመለሱ አይቀርም እና ብዙ ትልቅ ቀውስ ሊፈጥር የሚችል ነገር መሆኑን እየሰማን እንዳለ ነው። ችግር ስንል በትምህርት ስርዓቱ ላይ በህብረተሰቡ ራሱ አቅም ላይም ራሱ የሚያስከትለው ጫና እንደ ማህበረሰብ ስናየው ምን ይመስላል? የታሰበው ጭማሪ የሚቀጥል ከሆነ ብዙ ወላጆች ልጆቻቸውን ከትምህርት ቤት ማስወጣታቸው አይቀርም እና ልጆቻቸውን ደግሞ ከለመዱበት ትምህርት ቤት ይማሩበት ከነበሩት ትምህርት ቤት መውጣቱ የሚያመጣው ተጽዕኖ በጣም ከባድ የሚሆን። አንደኛ ራሱ እነዚህ ትምህርት ቤቶች አሁን አንዳንድ ልዩ ፍላጎት ያላቸው ልጆች ካሉ የመንግስት ትምህርት ቤት ያን ነገር አይሰጥም ማለት አይደለም፣ ግን ተጨማሪ ጫናም ይፈጥርበታል። በመንግስት ትምህርት ቤቶች ላይ ባሉት ትምህርት ቤቶች ላይ ማለት ነው። ወላጆችም ላይ ደግሞ አማራጫቸው ይወሰዳል። ልጆቻቸውን የተሻለ ጥሩ ነው ብለው እነሱ ባሰቡት ማስተማር አለመቻላቸው ምርጫቸውን ይወስነዋል። ልጆቹም ደግሞ ከለመዱት ትምህርት ቤት በመውጣታቸው አዲስ ትምህርት ቤት እንደገና እንደ አዲስ ለመልመድ ጓደኛ ለማግኘት፣ የትምህርት አስተጣጡ ሁኔታ፣ አስተማሪነት ተማሪ ግንኙነት፣ ከለመዱት አስተማሪ፣ ከለመዱት ጓደኛ፣ ከለመዱት የትምህርት ከባቢ ስኩል ኢንቫይሮንመንት መውጣታቸው በራሱ እንደገና አጀስት ለማድረግ ለመልመድ አዲሱን ትምህርት ቤት እንትን ይፈጥርባቸዋል። የትምህርት ጥራቱም ላይ እንደዚሁ የራሱን ይቻል ተጽዕኖም ያመጣል። ምክንያቱም ልጆች ፐርፎርማ አካደሚክ ፐርፎርማንሳቸውም ላይ ተጽዕኖ ይኖራል። ከስነ ልቦና አንጻር ስናየውስ እንግዲህ ማህበራዊ መስተጋብሮንም እየጠቀሱ ነው እና ከስነ ልቦና አንጻር ስ የሚደርስባቸው ጉዳት ምን ይመስላል? አንደኛ አዲስ ትምህርት ቤት ማለት አዲስ አዲስ ኢንቫሮንመንት ሶሻል ኢንቫሮንመንት ነው። እሱን ለመልመድ በራሱ በእነሱ ላይ ትንልቅ ተጽዕኖ ይፈጥራል። በዛ ላይ ደግሞ ሳይወዱም ስለሚሄዱ ደግሞ ትልቅ ተጽዕኖም ይፈጥራል። ደግሞም የባንድ ትምህርት ቤቶች ላይ ትንልቅ ጫናም ይፈጥራል። በልጆቹ ስነ ልቦናም ላይ እንደዚሁ እንትን ይፈጥራል። እንግዲህ ወላጆች ወደ ግል ትምህርት ቤት ከፍለው የሚያስተምሩበት አንዱ እንዳልነው እነዚህ የተሻሉ አቅርቦቶችን የተሻሉ አማራጮችን ፍለጋ ነው እና ምናልባት ወላጆች ያንን አቅም ባጡ ቁጥር በትምህርት ጥራትና ብቃት ያለው ትውልድ በማፍራት ላይም ተጽዕኖ ይኖረ ይሆን? ማለት የመንግስት ቦታ ጥሩ ትምህርት ይሰጣሉ ብዬ አስባለሁ። እኔም መንግስት ቦታ የተማርኩት ያለበት አይመስለኝም። ነገር ግን ካለው አቅም አንጻር አሁን ደግሞ ባለው ሁኔታ የትምህርቱን ጥራት ይጎዳዋል። ወደፊት ደግሞ የሚወጣ እየወጣ ያለውን ትውልድም ደግሞ እድሉንም ይወስነዋል በተወሰነ ደረጃ። ለምን ትምህርት በራሱ ትልቅ ነገር ነው ለአንድ ሀገር እድገት ከግለሰብ እና ከቤተሰብ በተጨማሪ ለአንድ ማህበረሰብ እድገት በጣም ወሳኝ ነገር ነው። ተጨማሪ ቋንቋ፣ ተጨማሪ ካሪኩለም፣ ተጨማሪ ነገርም ይሰጣቸዋል በግል ትምህርት ቤቶች ጋር እና እሱ እሱ ቀርቶ ልጆች ወደ መንግስት ትምህርት ቤት መግባታቸው ከግጥ በእነሱ ላይ ከሚደርሰው የስነ ልቦና ተጽዕኖ የቤተሰብ ላይ ከሚደርሰው የገንዘብ ጫና በነ ቤተሰብ ከመጨነቅና ከማዘኑ በተጨማሪም ጉዳት አለው። ከዋጋ ጋር ተያይዞ የሚነሳውን የማህበረሰቡን ችግር ለመፍታትና በአቅማቸው ጥራት ያለው አገልግሎት ለመስጠት ምናልባት ከመንግስት ምን ይጠበቃል? አንደኛ ቋሚ የሆነ ከሌሎች ሀገሮች ተሞክሮም የወሰደ የቲቸርስ ፕሮፌሽናል ዲቨሎፕመንት ያስፈልጋቸዋል ኮንቲኒስ የሆነ ማለት ነው። እዚህ ሀገር ሰመር ትምህርት ሲዘጋ ለሁሉም አስተማሪ ስልጠና ይሰጣል። አመቱም ሙሉ ደግሞ ስልጠና አለው። እያንዳንዱ ትምህርት ቤት ቲቸር ዲቨሎፕመንት ስፔሻሊስት አላቸው። እሱን እሱንም ነገር በተወሰደ ደረጃ መውሰድ ይቻላል። ካሪኩለሙን መከለስ፣ ማጥናት ያስፈልጋል ብያስባለሁ። ትምህርት ቤቶችን መደርጎም ምንድን ነው የአንድ ሀገር ቅድሚያ የሚሰጠው ነገር የሚታወቀው በበጀቱ መጠን ነው ይባላል እና ትምህርት ጋር ብዙ ነገር በጀት መኖር ያለበት፣ አካውንትብልቲ መኖር ያለበት፣ የወላጆች እና የማህበረሰቡ ተሳትፎ ያስፈልጋል። አሁን ከማህበረሰቡ አሁን ቢዝነስ ካለ ንግድ ካለ ንግድ ቤቶች ትምህርት ቤቱን ይረዳሉ። ስኮላርሽ ገንዘብ ይሰጣሉ። ስኮላርሽ ሊሰጥ ያደርጋሉ። እሱሱም ነገር አለ። እሱ የትምህርት ቤቱን ጥራት ይጠብቃል፣ ያግዛል። የወላጆች እና የማህበረሰቡ ተሳትፎ መኖር አለበት። እሱ በጣም ወሳኝ ነገር ነው። ማህበረሰቡ ጋራ አብሮ በትብብር መስራትንም ጠቅሰዋል። እና እንግዲህ ብዙ ትምህርት ቤቶች የወላጅ ኮሚቴ አላቸው። እነዚህ የወላጅ ኮሚቴዎች ምናልባት በዚህ ዙሪያ ሊኖራቸው የሚገባው ሚና አለ። ከዚህ ሀገር ጋር እያነጻጸሩም ሊነግሩን ይችላሉ። አዎ አሁን እዚህ ሀገር የወላጅ ኮሚቴ በትምህርት ቤት ውስጥ ከፍተኛ ተሳትፎ አለው። የትምህርቱን ጥራት ለመጠበቅ ልጆቻቸውን ምን አይነት ትምህርት እየተማሩ ነው ለማለት፣ ጥፋትም ካለ ደግሞ ልጆቻቸውን ጥሩ ትምህርት አግኝተው እንዲቀጥሉ ለማድረግ ብዙ ነው የሚሰሩት እና ወላጅ በልጁ ትምህርት ላይ ካልተሳተፈ የትምህርት ጥራትን ማስጠበቅ አይቻልም። መንግስትና አስተማሪ ብቻ ያን ነገር ሊያደርገው አይችልም። መደገፍ፣ ሞኒተር ማድረግ፣ መሳተፍ ያስፈልጋል። በጣም ኢምፖርታንት ነው። ትንንሽ ገንዘቦችን ሬዝ በማድረግ እያንዳንዱ ትምህርት ሲያገር የወላጅ ኮሚቴው ተሳትፎ ዝቅተኛ ከሆነ የትምህርቱ ኳሊቲ ሲያገር ዝቅ ይላል። የወላጅ ኮሚቴ ተሳትፎ ከፍተኛ ከሆነ የትምህርቱ ጥራት እንደዚሁ ከፍ ይላል እና እሱ በጣም በጣም ኢምፖርታንት ነገር በጣም በጣም አስፈላጊ ነገር ስለዚህ በአጠቃላይ መንግስትና ማህበረሰብ ወይም ወላጅ የመንግስትና የሕዝብ ትምህርት ቤቶችን በማጠናከር ወይም ደግሞ የትምህርት ጥራቱን በማሳደግ በግል ትምህርት ቤቶች ዙሪያ የሚታየውን የዋጋ ጭማሪዎች ማስተካከል ወይም ደግሞ ሚዛን መፍጠር ይቻላል ነው የሚሉት። እውነት ነው እና ደግሞ መንግስትም ደግሞ ሞኒተር ማድረግ መከታተል፣ መቆጣጠር የሚል ነገር ስልጣ ባለስልጣን መስሪያ ቤቱ ይህ ሚና መወጣት አለብ። ለምን እዚህም ሀገራ የግል ትምህርት ቤቶች ዋጋ ይጨምራሉ ነጻነት አላቸው። ነገር ግን ዝም ብለው ሊጨምሩ አይችሉም። ምክንያታዊ በሆነ መንገድ ነው መጨመር ያለባቸው እንጂ ዝም ብለው ሊጨምሩ አይችሉ። አቶ ግርማ፣ በጣም ነው የማመሰግነው ለሰጡን የባለሙያ አስተያየት። እግዚአብሔር ይስጥልኝ። አሚን። አመሰግናለሁ። የማህበራዊ ጥናት ባለሙያውን አቶ ግርማ ጠቃሚ የባለሙያ ምክሮችን ነው ያጋሩን። እጅግ አድርገን እናመሰግናለን። እንግዲህ ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። በምሽቱ እንግዶቻችን የነበሩትን ሁሉንም በአድማጮቻችን ስም እናመሰግናለን። ሊሊ፣ ለመሰናበቻ ምን ሙዚቃን ጋብዝ? እንግዲህ ዝግጅታችንን ሞቅ ባለ ዘፈን ነበር የጀመር ነው። መሰናበቻችንን ደግሞ ለስለስ ያለ ዜማ ቢሆን ጥሩ ይመስለኛል። ስለዚህ ለምን የራሄል ዮሐንስን የትዝታ ሙዚቃ አንጋብዝም? ጥሩ ግብዣ ነው። ራሄል ዮሐንስ። መቆለማመጫው፣ ስም ማሳመሪያው፣ የኔና የአንተ መውደድ የመጀመሪያው እያለች ትቀጥላለች

Father <laughs> in Bagulada genat mizan mizan And if they're gonna tear አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ